ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። አቶ አበበ ገብረ መስቀል የደሴ ከተማ ከንቲባ፣ በአሁኑ ወቅት ደሴ ከተማ ውስጥ በትግራይ ካለው ግጭት ጋር ተያይዞ በምን አይነት ሁኔታ ትገኛለች ደሴና አካባቢዋ? አመሰግናለሁ። ያው ከተማችን አሁን ባለው ሁኔታ በጣም ሰላም ነው። ለአመራር አመራሩ አጠቃላይ መስራት ያለበትን ስራ የስራ ክፍፍል አድርጎ እየመራ ያለበት ሁኔታ ነው ያለው። በተለይ ማስቀመጥነው አቅጣጫ መሰረት የተለያዩ ኮሚቴዎች አዋቅረን ወደ ስራ ገብተናል። አንዱ የሎጂስቲክ ኮሚቴ የሚባል አለ። የሎጂስቲክ ኮሚቴ አጠቃላይ ለመከላከያ ሰራዊት ለልዩ ኃይሉና ለሚልሻው ሎጂስቲክ የሚያቀርብ ነው። ይሄ የተለያዩ ስራዎች በመስራት በአሁኑ ሰዓት በከፍተኛ ሁኔታ እቅዱን ለማሳካት ሰፊ ጥረት እያደረገ ያለበት ሁኔታ ነው ያለው። ከዚህ ውጭ የጸጥታን የሚመራ ደግሞ እንደዚሁ አንድ ቡድን አለ። ይህም ደግሞ በከተማ ውስጥ ያሉ ጸጥታዎች እንዲጠበቁ፣ ስሳቡ በሰላም እንዲንቀሳቀስ፣ ደህንነቱ እንዲጠበቅ ለማድረግ እቅድ ወጥቶ ሰፊ እንቅስቃሴ እየተደረገ ነው። ይሄ ደግሞ የጸጥታ መዋቅሩና የፖለቲካ መዋቅሩ በጋራ በመቀናጀት እየሰራ ያለበት ሁኔታ ነው ያለው። ህዝቡ ተደራጅቷል። ማታ ማታ አካባቢን ይጠብቃል፣ ሮንድ ይወጣል። ወጣቱም እንደዚሁ በተለየ መንገድ አካባቢውን መስመሩን በመጠበቅ ጠጉረ ልውጥን በመጠበቅና አጠቃላይ በመጠቆም መረጃ በመስጠት በኩል ሰፊ እንቅስቃሴ እያደረገ ነው ያለው። በአጠቃላይ ከተማችን አሁን ባለ ሁኔታ አንጻራዊ ሰላም አላት ከተማ ናት። ስለዚህ ይህም እያደረግን ያለንበት ሁኔታ ነው ያለው። አጠቃላይ በታ መዋቅራችን ቅድም ባልኩት መንገድ ሁሉንም አካባቢዎች ፓትሮል በመዞር ህዝቡ በማስተባበር የተሻለ ስራ እየሰራ ያለበት ሁኔታ ነው ያለው። ከዚህ ውጭ አጠቃላይ የጠላትን ሴራ እና ተንኮል ማህበረሰባችንን ነው በማድረግ እኮ ሰፋፊ ስራዎች እየተሰሩ ነው ያሉት። እያደረጉ ያለውን ሴራ፣ ተንኮል ማህበረሰቡ በተለያዩ መንገድ አውቋል። ስለዚህ እዚህም አካባቢ ጠላት የሚገባ ከሆነ ይህን ችግር እንደሚፈጥር ተገንዝሮ ተሾፍ ሆኖ ራሱን እንዲጠብቅ አካባቢ እንዲጠብቅ እንግዲህ የጠላት አጀንዳ የአማራ ህዝብን ከማፍረስ ባሻገር ኢትዮጵያን የማፍረስ ፌራ እየሰራ ስለሆነ ይህን እንዲገነዘብ በማድረግ በኩል ማህበረሰቡ በሰፊው መረጃ በመስጠት በኩል በቀጠና ደረጃ ሳይቀር ከታች ጎጥ ድረስ እንዲያውቅ ጥረት አድርገናል። በዚህ መንገድ ነው እየሰራ ያለ ነው። ከዚህ አኳያ አሁን ባለው ሁኔታ ሁሉም ካላት በከተማ ውስጥ በሰላም ተንቀሳቅሶ በሰላም እየገባ ያለበት ሁኔታ ነው ያለው። እንግዲህ አንዳንድ ውሳኔዎችንም አሳልፈናል። እንግዲህ ህዝቡን ደህንነት ለመጠበቅ ጸጉረ ልውጥን ለመከታተል እና አጠቃላይ ሰርጎ ገቦችን በአግባቡ ለመጨበጥ ማንባበ ለመያዝና በመጃ ለመውሰጥ በሚያስችል መንገድ የባጃጅ እንቅስቃሴና አስራ ሁለት ሰዓት የማድረግ ሁኔታዎች አሉ። የህዝቡን እንቅስቃሴ ለህዝቡ ደህንነት ሲባል በተለይ በአጋጣሚ ጸጉረ ልውጦች ገብተው ችግር ሊፈጥሩ ስለሚችሉ እስከ ሁለት ሰዓት እንዲንቀሳቀስ የማድረግ አቅጣጫ ሰጥተናል። ይህም በማድረጋችን በአሁኑ ሰዓት ይህም ተግባራዊ ሆኖ ውሳኔውን ተቀብሎ ማህበረሰቡ እየፈጸመ ነው ያለው። እውነት ለመናገር የደሴና አካባቢ ማህበረሰብ እየሰራ ያለው ስራ ከዚህ አኳያ ደነቅና አፕሪሺየት የሚደረግ ነው። በአሁኑ ሰዓት ወደ ከተማችን ሀምሳ አምስት ሺህ በላይ ተፈናቃይ እየገባ ቢሆንም ይህንን ማህበረሰብ በአግባቡ ተቀብሎ በማስተናገድ ጊዜያዊ መጠለያ በማስገባት ምግብ በማቅረብ እውነት ለመናገር የወሎነት ስሜትን በመጠቀብ በኩል ትልቅ አስተዋጽኦ እያደረገን ያለው ይሄ በጣም የሚያስደስት ስራ ነው። ስለዚህ ይህንንም እያደረግን ያለ ነው። በአጠቃላይ እየሰራን ያለው ስራ ነው። በየቀኑ ይገመገማሉ፣ አቅጣጫ ይቀመጣሉ። ታች ድረስ ወርደን ህብረተሰቡን እያገኘን ነው። በዚህ መንገድ የጸጥታ መዋቅሩም የፖለቲካ መዋቅሩም በዚህ መንገድ ስራውን እየሰራ ነው ያለውና በእኛ በኩል እያደረግን ያለ ነው። አሁን እንዳነሱት ሀምሳ አምስት ሺህ ያህል ተፈናቃዮች ደሴ ከተማ ገብተዋል። በህዝብም በመንግስትም እንደዚሁ ጥሩ ትብብርና ድጋፍ እንደተደረገላቸው አንስተዋል። ተፈናቅለው የመጡት ከየት አካባቢዎች ናቸው? ወደ ቀያቸውስ ተመልሰው እንዲሄዱ መልሶ በማቋቋም ውስጥ በኩል ምን አይነት የተገጠሟችሁ ተግዳሮቶች አሉ? አዎ እንግዲህ ተፈናቃዮቹ ከለማጣ ከቆቦ፣ ከወልዲያና ከመርሳ አካባቢ እዚህም ከአፋርም ከተለያዩ ከሰሜን ወሎ ወረዳዎች የመጡ አሉ። እነዚህም ተፈናቃዮች ቅድም እንዳልኩት በየወረዳቸው ነው እያስገባን ያለ ነው። በሰሞኑን ነው አብዛኛው ተፈናቃይ በዚህ ሶስት አራት ቀን ውስጥ ነው የገባው። እነዚህም ተፈናቃዮች ይሄ ቅድም እንዳልኩት ማህበረሰቡ የተለያዩ ድጋፍ እያደረገ ያለበት ሁኔታ ነው። መንግስትም በአደጋ መከላከልና ዝግጁነት ኮሚሽን በኩል ልዩ ልዩ እንትኖች እየቀረቡ ያሉበት ሁኔታ አለ። ከዚህ አንጻር አንዱ በተለይ እዚህ አካባቢ ላይ ያለው ጉድለት ሊሟላ የሚገባው ነገር ብሎ ሊያስብ ነው። አንዱ አሁን የግብአት አቅርቦት አካባቢ ላይ የሚታይ ችግር አለ። ምናልባት ሰዓት፣ ምንጣፍ የመሳሰሉት ነገሮች በጣም ጉድለቶች አሉ። ሌሎች የሚጎሉበት ሁኔታ አለ። በዚህ መንገድ ማህበረሰቡም ባለሀብቱም እያዋጣ እየሰጠ ያለበት ሁኔታ ነው ያለ። ይሄ በቂ አይደለም። ማንኛውም ማህበረሰብ ረጂ ድርጅቶችን መንግስትን በተለየ መንገድ መደገፍ አለባቸው ተብሎ ይታሰባል። እንግዲህ አሁን ያለ ሁኔታ ወደፊት መንግስት ተመልሶ ከማቋቋም ጀምሮ አጠቃላይ ወደ ቦታቸው እንዲመለሱ ከማድረግ አኳያ ሰፊ ስራ ይጠይቀናል። አሁን እየ ጊዜያዊ መጠለያው የተለያዩ ኮሚቴዎች አዋቅረን እየተሰራ ነው ያለው። እያዋያየናቸው ነው ስለልቦና ችግር እንዳይኖር እንዲጠነክሩ በቅርብ ጊዜ ችግሩ የሚፈታ መሆኑ እንዲያውቁት የመጨረሻ አሸናፊዎችን እኛ መሆናችን እንዲገነዘቡት ሰፊ ስራ እየሰራን የበለጠ ጠንክረው አሁን ባሉበት አካባቢ የበለጠ ቀፋቸው እንዲቆዩ የማድረግ ስራ እየተሰራ ነው። ዞሮ ዞሮ ቅድም እንዳልኩት አሁን ትልቁ ችግር የዚህ የብርድ ልብስ የአንሶላ ምንጣፍ እና ሰብት ነገሮች እና የምግብ አቅርቦቱ ጋር ተያይዞ ትንሽ አሁን ከቅርብ ጊዜ ከመጣው አኳያ ትንሽ መጓደሎች ይታያሉ። ዞሮ ዞሮ እነዚህን ነገሮች በጀመርነው መንገድ ሁሉም መደገፍ የሚችል ከሆነ ማገዝ የሚችል ከሆነ ችግሩን በአጭር ጊዜ ውስጥ መቋቋም እንችላለን የሚል እምነት ነው ያለኝ። ላሊበላን አካባቢ አሁን በምን ሁኔታ ላይ ይገኛል? ያንን አስመልክቶ መረጃ አለውት? አካባቢው አሁን በእኛ ቁጥጥር ይመስለኛል። ዞሮ ዞሮ መረጃ ብዙ የለኝ እንደዛ ነው። እዛ አካባቢ ኃይል እየሄደ ያለበት ሁኔታ አለ አሁን በአሁኑ ሰዓት ጥሩ ጅማሮች አሉ። ማጥቃት የተሰሰፈ ነው። ጦርነቱ በጣም እድሜያቸው ለጦርነት ያልደረሱ የሚሳተፉበት ስለሆነ በተለይ እንደዚህ አይነት ነገሮች አሉ። ዞሮ ዞሮ ጥሩ ነገር አለ። በርካታ ሌሎች ይኖራሉ ተብሎ ይገመታል። በተለይ ባህር ማዶ የሚኖሩ የአካባቢው ተወላጆችም ሆነ ሌሎች ኢትዮጵያውያን በዛ አካባቢ ያሉትን እንቅስቃሴዎች አስመልክቶ ስጋት የገባቸው ወገኖች አሉና ለነዛስ መልእክቶ ምንድን ነው? በእኛ በኩል እንግዲህ እውነት ለመናገር ደሴ የገቡ ተፈናቃዮች በአሁኑ ሰዓት ምንም እንኳ እንደ ቤታቸው ባይሆንም በተጨናቅም እየተንከባከብን ነው የሚገኘው። ውጭ ላይ ያሉ የወሎ ተወላጆች፣ የአካባቢ ተወላጆች እውነት ለመናገር በዚህ ሰዓት ነው መደጋገፍ ያለብን እና ቅን የሚፈቅደው መጠን ገፊ ይጠይቃል። ለወገን ወገን ደራሽ ነውና ሁላችንም ከማሰቦተን አሁን ያለውን ችግር እንዲፈታ ዓለም አቀፍ ተጽዕኖ እንዲኖረው ሰፊ ስራ መስራት ይጠይቃል። ከዛ በሻገር ግን በውስጥ ያሉትን ተፈናቃዮች በመደገፍ በመርዳት አይዟቸው በማለት ከመንግስት ጎን በመሆን ውጭ ያሉ ዜጎቻችን ሚናቸውን መጫወት አለባቸው የሚል እምነት አለኝ። አቶ አበበ ገብረ መስቀል የደሴ ከተማ ከንቲባ፣ ስለ ቃለ ምልልሱ እናመሰግናለን። እሺ፣ እናመሰግናለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።